ለዚካ ቫይረስ የሚሰጥ ክትባት ለመፈብረክ እስከ ሁለት ዓመታት ሊወስድ እንደሚችል የገለጹት የዩናይትድ ስቴትስ የበሽታዎች መከላከያ እና መቆጣጠሪያ ማዕከል ሲዲሲ ዲሬክተር የባለሙያዎች ጥረት ግን መቀጠሉን አመልክተዋል። ዲሬክተሩ ዶክተር ቶማስ ፍሪደን በአዲስ አበባ በመካሄድ ላይ ባለው እና በክትባት ላይ ባተኮረው የአፍሪካ የጤና ሚኒስትሮች ጉባኤ ላይ ተገኝተዋል። እስክንድር ፍሬው አሁን ማምሻው ላይ አነጋግሯቸዋል። እስክንድር መስመር ላይ አለ። እስክንድር እንደምናመሸ፣ እንደምናመሸ አሉላ። በክትባት መድኃኒቶች ላይ ያተኮረ የአፍሪካ የጤና ሚኒስትሮች እና የባለሙያዎች ጉባኤ በአዲስ አበባ ዛሬ ተጀምሯል። ምንድን ነው እስኪ የዚህ ጉባኤ ዓላማ አሉላ ዓላማው ምንድን ነው? ሰሞኑንም የዓለም ጤና ጥበቃ ድርጅት ባወጣው መግለጫ እንደተመለከተው አፍሪካ ውስጥ ከሚወለዱ አምስት ሕጻናት አንዱ አሁንም ለመሰረታዊ የሕይወት አድን የክትባት አገልግሎቶች አቅርቦት የለውም ወይም አይከተብም ፈጽሞ የሚል መረጃ ወጥቷል። እና አላማው በአፍሪካ ውስጥ ያለውን በተለይ ለህጻናት ክትባትን ማዳረስ በሚቻልበት ሁኔታ ላይ መምከር ነው። በእርግጥ ይህም ሆኖ ስኬቶች መገኘታቸውን የዓለም ጤና ጥበቃ ድርጅት ይሄንን ጉባኤ አስመልክቶ ትናንት ባወጣው መግለጫ አስታውቋል። ለምሳሌ በማጅራት ገትር በሽታ ላይ የተገኘውን ውጤት በማሳያነት ጠቅሷል። ዘጠና ከመቶ ለሚሆነው የማጅራት ገትር በሽታ ምክንያት የሆነውን ቫይረስ ሙሉ በሙሉ ሊባል በሚቻል ደረጃ መቆጣጠር መቻሉን በምሳሌነት ጠቅሷል። ለምሳሌ እንደ አውሮፓያን አቆጣጠር በአስራ ዘጠኝ ዘጠና ስድስት ሁለት መቶ ሀምሳ ሺህ ሰዎች በማጅራት ገትር በሽታ ተይዘው ነበረ። ባለፈው የአውሮፓውያን አመት በሁለት ሺ አስራ አምስት ግን ሰማንያ ብቻ ናቸው በቫይረሱ መያዛቸው የተነገረው ይሄም ከፍተኛ ውጤት ነው ብለዋል። የዓለም ጤና ጥበቃ ድርጅት ፖሊዮንም በማሳያነት ጠቅሷል። ለምሳሌ ፖሊዮም ወደ መጥፋት እየተቃረበ ያለ ቫይረስ ነው ብሏል። ምን ሁሉ ውጤቶች የተገኙት በክትባት ነው። በዚህም ምክንያት ክትባት ውጤቶች ያስገኝቷል በአፍሪካ ነገር ግን የስኬቱን ያህል ብዙ መራመድ ይጠይቀናል ብለዋል የዓለም ጤና ድርጅት የአፍሪካ ዳይሬክተር በትናንትናው ዕለት ለጋዜጠኞች ሲናገሩ እና እነዚህን የክትባት መድኃኒቶች ለአፍሪካውያን በማዳረስ ላይ ያለመ ነው። እንዲያውም የአፍሪካ ሕብረት ኮሚሽን ሊቀመንበር ድላሚ ዙማ በዚህ በዓለም ጤና ጥበቃ ድርጅት መግለጫ ላይ ስማቸው ተጠቅሷል። የአፍሪካ የወደፊት ተስፋ በሚከተቡ ሕጻናቶቿ ላይ ነው ብለዋል። ጤናማ የሆኑ ህጻናት የአፍሪካ ወደፊት ተስፋ ናቸው ብለዋል እና በእነዚህ ጉዳዮች ላይ ነው የሚመክረው አሉላ ጉባኤም መልካም እስክንድር ቀደም ብለን በመግቢያው እንደጠቆሙ ነው የዩናይት ስቴትሱ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዲሬክተር ዶክተር ቶማስ ፍሪደንም በጉባኤው ተገኝተዋል እንዲያውም አንተ እሳቸውን አግኝተ የማነጋገር እድል ገጥሞሃል እና እስኪ ከቃለም ለልሳችሁ አበይት ከምትላቸው ጭብጦች የተወሰኑትን አጋራ ነው አዎ አሉላ አሁን አንተም እንዳልከው ለዚሁ ጉባኤ አዲስ አበባ የመጡትን የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ዶክተር ቶማስ ፍሪደንን አሁን ማምሻውን ነው በአሜሪካ ኤምባሲ ያነጋገርኳቸው። እሳቸውም እንዳሉት ክትባቶች በዓለም ላይ እስካሁን ድረስ በመቶ ሚሊዮኖች የሚቆጠሩ ሰዎችን ህይወት ታድገዋል እና ክትባት ያለው አስተዋጽኦ ከፍተኛ ነው። የተገኙ ውጤቶችም ብዙ ናቸው። ነገር ግን በዚህ ሳንዘናጋ ውጤቶቹን ማስቀጠል እንድንችል መስራት አለብን ነው ያሉት። ለምሳሌ ለእሳቸው ካነሳኋቸው ጥያቄዎች አንዱ አሁን በአፍሪካም ሆነ በዓለም ላይ በክትባት ተገኙ የሚባሉ ውጤቶች እንደ አዲስ እየመጡ ባሉት ኢቦላን እና ዚካ በመሳሰሉ ቫይረሶች ምክንያት ውጤታቸው እየደበዘዘ መጥተዋል ማለት ይቻላል፣ የሚል ጥያቄ አንስቼላቸው ነበር። በዓለም ላይ ሁሌም አዳዲስ የጤና ፈተናዎች ያጋጥማሉ፣ እነሱን ለመመከት መስራት አለብን ብለዋል። ኢቦላን እና ዚካን በተመለከተ ሌላው ያነሳውላቸው ጥያቄ ያሉላ ክትባት ይገኛሉ ወይ? መቼ ነው ክትባት የሚገኘው? ለመኝ በሽታዎች የሚገር ነው እሳቸው ሲመልሱ ኢቦላ ኢቦላን እንዴት መቆጣጠር እንዳለብን እናውቃለን። ዓለም አቀፉ ማህበረሰብ ከምዕራብ አፍሪካ ሀገሮች ጋር በመስራት ከፍተኛ ጥረት አድርጓል። ይህ ባይሆን ኖሮ ዓለም አቀፍ ቀውስ መሆን ይችል ነበር። ነገር ግን በተሠራው ሥራ ምክንያት ያ አልሆነም። ክትባት አስፈላጊ መሳሪያ ነው። ነገር ግን ኢቦላን ለመከላከልና ለማቆም ቁልፉን ጥረት አይተካም። አሁን ኢቦላን መከላከል የሚያስችል ውጤታማ ክትባት አለን። ነገር ግን ለኢቦላ ምላሽ መስጠት ያለብን በተለመዱ የህብረተሰብ ጤና ጥበቃ ዘዴዎች አጣዳፊ በሆነ መልኩ ነው። ዚካን በተመለከተ ግን ሳይንቲስቶች ክትባት ለማግኘት እየሰሩ ነው። ነገር ግን ያንን ክትባት ለማግኘት አንድ ወይም ሁለት ዓመት ይፈጃል። እንግዲህ አሉላ እንዳዳመጥ ነው። እስፒታን በተመለከተ ዋናው ነገር ግን መሰጦ ሴቶች እንዳይጋለጡ ማድረግ ነው ሲሉ አስረድተዋል። ዶክተር ፍሪደን በዚህ ካ ከተጋለጡ እናቶች የሚወለዱ ህጻናት ከፍተኛ የጤና እክል እንደሚያስታውሳቸው በማመልከት ነው ይሄንን ያሉት። እናም በዚህ መልኩ ነው ምላሽ የሰጡት አሉላ። ሰፋ ያለ ቃለ ምልልስ ነው ያደረግነው። በሌላ ዘገባ እንግዲህ ይመለስበታለሁ። መልካም እስክንድር፣ እንዳልከው በሌላ ዘገባ ዘ ትመለሳለህ። እያነጋገረ ባለው ዚካ እና ይልቁንም በክትባቶች ዙሪያ ያተኩረው ይህ የአፍሪካ የጤና ሚኒስትሮችና ባለሙያዎች ጉባኤ በአይነቱ የመጀመሪያ መሆኑም ተዘግበዋል። ለመሆኑ ከጉባኤው ምን ይጠበቃል? ከወዲሁ የተቀመጡ ነገሮች ካሉ ውይይታችን ማጠቃለያ እናድርጋቸው። አዎ እንግዲህ ከጉባኤው የሚጠበቀው የዓለም ጤና ጥበቃ ድርጅት እንዳለው የአፍሪካ የጤና ሚኒስትሮች፣ የአፍሪካ መሪዎች እዚህ ለክትባት ጉዳይ ከፍተኛ ትኩረት እንዲሰጡት። እንግዲህ ስለ ክትባት ስናወራ ሁለት አይነት ነው አሉ። አንደኛው እነህ መሰረታዊ ክትባቶች፣ መሰረታዊነት በየሀገሩ የሚሰጡ ክትባቶች ናቸው ለህጻናት። ሌላው ደግሞ እንደዚህ አዳዲስ ለሚከሰቱ ቫይረሶች በአጣዳፊ መልኩ በዘመቻ የሚሰጡ ክትባቶች ናቸው። ሁለቱንም በተመለከተ አገራት ትኩረት እንዲሰጡ እና ቁርጠኝነታቸውን እንዲያሳዩ ነው የጉባኤው አላማ እንዲያውም በነገው ዕለት አሉላ ከተለያዩ አፍሪካ ሀገራት የመጡት ሚኒስትሮች ይህንኑ ቁርጠኝነታቸውን የሚያሳዩ ፊርማቸውን ያኖራሉ ቁርጠኝነታቸውን ለማሳየት እስካሁን ያለውን ሁኔታ ብትመለከት አሉላ በአፍሪካ ውስጥ አስራ አምስት ሀገሮች ብቻ ናቸው ለምሳሌ ከሀምሳ ከመቶ በላይ የሚሆነውን የክትባት ወጪያቸውን በራሳቸው የሚሸፍነው ሙሉንም አይደለም ያውም ከሀምሳ ከመቶ በላይ የሚሆነውን አብዛኛዎቹ በለጋሾች ላይ ጥገኛ ናቸው። ይሄ በራሱ ከገንዘብ አንጻር ያለውን ችግር ያሳያል እና እነዚህ እነዚህ ክፍተቶች ሁሉ እንዴት እንደሚሞሉ ይነጋገራሉ እና ያሉትን ክፍተቶች ለመሙላት ነው ውሳኔ ያሳልፋሉ ተብሎ የሚጠበቀው። ለምሳሌ ሌላ መረጃ በነገር አሉላ ዘጠኝ የአፍሪካ ሀገሮች ብቻ ናቸው ከሰማንያ ከመቶ በላይ የክትባት ተደራሽነት ያላቸው ወይም ከህዝቦቻቸው ውስጥ ሰማንያ ከመቶውን እንኳን በክትባት ማዳረስ የቻሉት ዘጠኝ አፍሪካ ሀገሮች ብቻ ናቸውና እነዚህን ሁሉ ማስተካከል በሚቻልበት መንገድ ላይ ነው እንግዲህ ጉባኤው የሚመክረው። ግሩም አስፈላጊ ጉባኤ መሆኑን ቀደም ብለህ ባነሳሃቸው ጭብጦች እና በሌሎች አሳሳቢ የጤና ሁከቶች መረዳት ይቻላል። እስክንድር እንዳልከው ሰፋ ያለውን ዘገባህን በሌሎች ፕሮግራሞች እናገኛለን። ለአሁኑ ግን ለጊዜው አመሰግናለሁ፣ ጊዜ ስለሰጠኸኝ መልካም ምሽት። አመሰግናለሁ አሉት።